ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነው ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። እንደምናመሻችሁ በዛሬ የጋቢና ጉዞ የኢትዮጵያ የፖለቲካ ፓርቲዎች የያዙትን ድርድር በተመለከተ ዘገባ ይዘናል። ሀ ጸረ ሽብር አዋጁን፣ ለ የብዙሀን መገናኛ አዋጅ፣ ሀመርሃ የታክስ ስርዓት ህግ፣ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም፣ ሰ የሊዝ አዋጁና የልማት ተፈናቃዮችን በተመለከተ ገዢው ፓርቲና ተቃዋሚ ፓርቲዎች በእነዚህ ነጥቦች ዙሪያ ለመደራደር ነው ያቀዱት። በዚህ ድርድር የማይካፈሉት የበርካታ ተቃዋሚ ፓርቲዎች ጥምረት መድረክና ሰማያዊ ፓርቲ ገዢው ፓርቲ ሰጥቶ የመቀበል ፍላጎት ስለሌለው ድርድሩ ፋይዳ እንደሌለው ገልጸዋል። በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉ ፖሊሱ፣ አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም፣ ፈራጅም፣ አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ሕዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። የኦሮሞ ፌዴራላዊ ኮንግረስ ፓርቲ ምክትል ሊቀመንበር አቶ ሙለቱ ገመቹ ናቸው። ፓርቲያቸው የመድረክ አባል በመሆኑም እሱን ወክለው ነው የተናገሩት። የሰማያዊ ፓርቲንም ይዘናል። በሌላ በኩል የሳውዲ አረቢያ መንግስት የሰጠው የዘጠና ቀናት የጊዜ ገደብ እስኪጠናቀቅ ድረስ ፈቃድ የሌላቸው አንድ መቶ አምስት ሺህ ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደው ከነዚህ ውስጥ ከ አርባ ሶስት ሺህ በላይ የሚሆኑት ደግሞ ወደ ሀገር መግባታቸው ተገልጿል። የኢትዮጵያ አየር መንገድ እነዚህን መንገደኞች በአጭር ጊዜ ለማጓጓዝ እየጣረ ቢሆንም አስቸጋሪ ሁኔታ ላይ እንደሚገኝ አስረድቷል። ብዙ ነገሮች አድርገናል። እነዚህን ወገኖቻችንን በጊዜ ወደ ሀገራቸው ለመምጣት አሁንም እንሞክራለን። አሁንም የምንችለውን ሁሉ እናደርጋለን። ተጨማሪ በረራዎች ማድረግ አለብንም፣ ተጨማሪ በረራዎች እናደርጋለን። ስለዚህ በጣም ከፍ ያለ ይቅርታ እንጠይቃለን ስለ መጉላላታቸው። ግን የኢትዮጵያ አየር መንገድ የፈጠረው ችግር ሳይሆን ሳውዲ አረብና ማረፊያ ውስጥ የገጠመን ነው። ዝርዝሩን ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዜናዎቹን ልናስደምጣችሁ በደጋሚ ተመልሰን መጥተናል። በመጀመሪያው ዘገባችን በሳምንቱ መጨረሻ በአዲስ አበባ የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአዴግና አስራ ስድስት ተቃዋሚ ፖለቲካ ፓርቲዎች ዋናውን ድርድር ለመጀመር ወስነዋል። የጸረ ሽብር ህጉን ጨምሮ በተቃዋሚዎች በቀረቡ ልዩ ልዩ አጀንዳዎች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ግን እንደማይቀበለው አስታውቋል። አድማጮች የዚህን ዘገባ ዝርዝር በመጀመሪያው የጋቢና ዝግጅታችን ላይ ይዘንላችሁ እንመለሳለን። ከፓርቲ ወገንተኝነት ነጻ የሆነው የዩናይትድ ስቴትስ ኮንግረስ የበጀት ቢሮ ዩኤስ ኮንግሬሽናል በጀት ኦፊስ እንዳመለከተው ከሆነ የመወሰኛው ምክር ቤት የአቅም ተመጣጣኝ የጤና ጥበቃ ዋስትና ድንጋጌን እንዲተካ ያቀረበው የጤና ጥበቃ ህግ ስራ ላይ ከዋለ በቀጣዮቹ አስር ዓመታት ውስጥ የጤና ዋስትና የሌላቸው አሜሪካውያን ቁጥር በ22 ሚሊዮን ከፍ ይላል። በህገ ወጥ መንገድ የሰዎች በማስተላለፍ እና በሰው ኃይል ብዝበዛ ከከፉት የዓለማችን አገሮች አንዷና ስትል ቻይናና ከኢራን ከሰሜን ኮሪያና ከሶሪያ በሚያስተካክላት ሚዛን ፈረጀች። አመታዊ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዘገባ ቻይናን ህገ ወጥ የሰዎች ዝውውርን ለማስቆም የሚደረገው ጥረት የመጨረሻውን ትንሹን እንኳን አታሟላም፣ ሁነኛ ጥረትም እያደረገች አይደለችም ሲል ከዝቅተኛው ሶስተኛ ደረጃ ላይ መድቧታል። ሶሪያ ባለፈው ሚያዝያ ወር ካን ሼኩን በተባለ ስፍራ ከሰማኒያ በላይ ሰዎች የተገደሉበትን የመሰለ የኬሚካል መርዝ ጥቃት ለመፈጸም የሚያስችል መሰናዶ ሻይራት በሚገኘው አውሮፕላን ማረፊያዋ ማሳየቷን ዩናይትድ ስቴትስ አመለከተች። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ቃል አቀባይ ሻምበል ጄፍ ዴቪስ በዛሬው ዕለት እንዳስታወቁት በቀደመው የኬሚካል መርዝ የአየር ጥቃት ላይ የተሳተፈ አውሮፕላንና ከዚሁ ጋር የተያዘ ህንጻ አካባቢ መሰል እንቅስቃሴዎች ተስተውለዋል። ትናንት ሰኞ የዋይት ሀውስ ቃል አቀባይ ሾን ስፓይሰር ባለፈው ሚያዝያ ወር በሰሜናዊ ሶሪያ የተፈጸመውንና ለዩናይትድ ስቴትስ የቅጣት የአየር ድብደባ ምክንያት የሆነውን መሰል የኬሚካል መርዝ ጥቃት መሰናዶ ተስተውሏል ሲሉ ተናግረዋል። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በሳምንቱ መጨረሻ በአዲስ አበባ የፌዴሬሽን ምክር ቤት አዳራሽ የሚያደርጉትን ውይይት ያጠናቀቁት ገዢው ፓርቲ ኢህአዴግና አስራ ስድስት የተቃዋሚ ፓርቲዎች ዋናውን ድርድር ለመጀመር ወስነዋል። በጸረ ሽብር ህጉን ጨምሮ በተለያዩ በቀረቡ ልዩ ልዩ አዋጆች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሌና እስረኞች በሚል ርዕስ የቀረበውን የመነጋገሪያ አጀንዳ ግን እንደማይቀበለው አስታውቋል። እስክንድር ፍሬው ተከታዩን ከአዲስ አበባ አልኳል። የቅድመ ድርድሩ ውይይት ተጠናቋል። ድርድሩ ራሱን በቅርቡ እንደሚጀመር ተገልጿል። ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ተጨምቆ ከቀረቡት 13 አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ በማድረጋቸው ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በአንዳንድ የሰብአዊ መብት ተቋማት ትችት የሚቀርብባቸው አዋጆችና የምርጫ ህጉ ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ረዳት የድርድር መሪ አቶ ዋሲሁን ተስፋዬ ናቸው። ስምምነት የተደረሰባቸውን እነዚህን ነጥቦች ለተሰብሳቢዎች ያብራሩት ሰሞኑን ስንወያይባቸው በነበሩት ነጥቦች ላይ እና ዛሬም በተወያየንባቸው ነጥቦች ላይ በአጠቃላይ በቤቱ ለድርድር አጀንዳ ሆነው ይቅረቡ ብሎ ቤቱ በአጠቃላይ የተስማማባቸውን አጀንዳዎች ነው አሁን የምገልጸው ከዛ በኋላ ቅደም ተከተሎቹ እንዴት ይሁኑ የሚለው በቀጣይ የምናያቸው ይሆናል። ስለዚህ በአጀንዳ አንድ ላይ የምርጫ ህግና ተያዥ ጉዳዮችን በተመለከተ ሀ የምርጫ ህጉ አዋጅ ቁጥር አምስት ሰላሳ ሁለት ዘጠና ዘጠኝ ለ የፖለቲካ ፓርቲዎች የስነ ምግባር አዋጅ ቁጥር ስድስት ስልሳ ሁለት ሁለት ሺ ሁለት ሀመርሃ የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር አምስት መቶ ሰላሳ ሰባት አምስት መቶ ሰባ ሶስት ሁለት ሺ እነዚህ በአጀንዳ አንድ ላይ ለመደራደር ቤቱ የተስማማባቸው አዋጆች ናቸው። በሁለት ላይ የተለያዩ አዋጆችን በተመለከተ ሀ ፀረ ሽብር አዋጁን ለየብዙሀን መገናኛ አዋጅ ሀመርሃ የታክስ ስርዓት ህግ መ የፍትህ አካላት አደረጃጀት አዋጅና አፈጻጸም ሰ የሊዝ አዋጁ እና የልማት ተፈናቃዮችን በተመለከተ የሚሉት በአጀንዳ ቁጥር ሁለት ላይ ቤቱ የተስማማባቸው ለድርድር የቀረቡ አጀንዳዎች ናቸው ማለት ነው። የበጎ አድራጎትና ማህበራት አዋጅም በድርድር ርዕስነት ከተመረጡት መካከል ይጠቀሳል። የተለያዩ አዋጆችን በንዑስ ርዕስነት ከያዙት ከሁለቱ ቀዳሚ ርዕሶች በተጨማሪ ሌሎች ርዕሶችም በድርድር አጀንዳነት ተመርጠዋል። አቶ ዋሲሁን እነዚህንም ጠቃቅሰዋል ሶስተኛው ብሔራዊ መግባባትን በተመለከተ አራት የዲሞክራሲና ሰብአዊ መብቶች ተቋማት አደረጃጀትና አፈጻጸምን በተመለከተ አምስት ዜጎች በየትኛውም የሀገሪቱ ክልሎች የመዘዋወር የመኖር ንብረት የማፍራት የፖለቲካና የሲቪል ህገ መንግስታዊ መብቶችን በትክክል በክልል መንግስታት አደረጃጀት የሚተገቡበትን የህግ ማዕቀፍ በተመለከተ የሚሉት አምስት አጀንዳዎች በቁጥር አንድና በቁጥር ወቱ ላይ ያሉ ስምንት ንዑስ አንቀጽ አንቀጾችን የያዙ አምስት የመደራደሪያ አጀንዳዎችን ቤቱ በአጠቃላይ ለድርድር የተስማማባቸው አጀንዳዎች ሆነው ጸድቀዋል ማለት ነው። ሁለት አጀንዳዎች በአጀንዳ ቁጥር 10 እና በአጀንዳ ቁጥር 11 ላይ ያሉትን አጀንዳዎች ደግሞ በውይይት የሚካሄድባቸው አጀንዳ ሆነው በአጠቃላይ በቤቱ የጸደቁ መሆኑን ለመግለጽ ነው። በቁጥር ሲታይ ከ13ቱ አጀንዳዎች መካከል በድርድር ርዕስነት ስምምነት የተደረሰባቸው አምስቱ ናቸው። የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ እና የፓርቲው ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ግን ይህ የስምምነቱን አጠቃላይ ሁኔታ እንደማይ እንደገለጻ አመልክተዋል። የአጀንዳ መስፈርት እያሟሉ ሳይያዙ የቀሩት አጀንዳዎች ጥቂት ብቻ መሆናቸውን በማብራራት ሚዲያም ቢሆን አምስት አጀንዳ ሁለት አጀንዳ እያለ ነው የሚያቀርብ ያለው፣ ግን የቀረበው የተያዙ አጀንዳ ነው የሚበዛው ካልተያዙ አጀንዳ ማለት ነው። እያንዳንዱ አዋጅ እንደ አጀንዳ ትልልቅ አጀንዳዎች ናቸው። የቀሩት አጀንዳዎች አንዳንዱ መጀመሪያውኑ የአጀንዳ መስፈርት ከማሟላት አንጻር ጋር ተያይዘ ነው። ግን አስር እና አስራ አንድ ላይ የተያዙት ኳሊፋይ እንዲደረጉ አስራ ሶስትም የአንቀጽ ሰላሳ ዘጠኝ ላይ አፈጻጸም እንዋያለን አምስት ያሉት ፓርቲዎች ያቀረቧቸው ድርድር ውይይት ብቻ ሳይሆን ክርክር የሚፈልጉም ካሉ ከሚፈልጉ ፓርቲዎች ጋር ብቻ ሆኖ የሚደረግባቸው መሆናቸው ነውና የቀሩት ቀርቦ ያልተያዙ አጀንዳ ውስጥ ሶስቱ አራት አጀንዳዎች መሆናቸው ኳሊፋይድ ሆኖ መቅረብ ያለበት የሚል ሀሳብ ስላለ ነው። ስምምነት ካልተደረሰባቸው የአጀንዳ ርዕሶች መካከል ዋነኛው የፖለቲካና የህሊና እስረኞችን በሚመለከት ከተቃዋሚዎች የቀረበው ነው። ቀደም ሲል በተደረገው ውይይት የፖለቲካና የህሊና እስረኞች የሉም ያሉት የኢህአዴግ ተደራዳሪዎች በቀዳሚው መድረክም ይህንኑ አቋማቸውን አንጸባርቀዋል። ተቃዋሚዎች በበኩላቸው በልዩ ልዩ አዋጆች ምክንያት የታሰሩ ፖለቲከኞች፣ ጋዜጠኞችና ሌሎች ዜጎች ጉዳይ በአጀንዳነት መያዝ እንዳለበት በመግለጽ ተከራክረዋል። ይህ የታሳሪዎች ጉዳይ በጸረ ሽብር ሕጉ ላይ በሚደረገው ውይይት ስር እንዲነሳ የጠየቁም ነበሩ። የአጀንዳውን ርዕስ በማሻሻል ጭምር የመላው ኢትዮጵያ አንድነት ድርጅት መያድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከነዚህ አንዱ ናቸው። የፖለቲካና የህሊና ስረኞች የሚለውን ሀሳብ እንደ መያድ ተነጋግረን ተወያይተን የራሳችንን አቋም ይዘናል። በዚህ አቋም የምንይዘው ምንድ ነው? በሶስቱም አዋጆች ችግር የደረሰባቸው ዜጎች እና አባላት እንዲሁም አመራሮችን ጨምሮ እነዚህ ሶስት አዋጆች ጋዜጠኛውንም ያካትታል። የፖለቲካ ምህዳር መጥበብ አንደኛው ነው። ሁለተኛው የጸረ ሽብር አዋጁ በድርድር አጀንዳው ለድርድር የቀረበ ቢሆንም ሁለተኛው አዋጅ ነው። ሶስተኛው ደግሞ አሁን ያለንበት የአስቸኳይ ጊዜ አዋጅ ነው። በእነዚህ ሶስት አዋጆች በርካታ የሆኑ ኢትዮጵያውያን ዜጎች ፖለቲከኞችም፣ ደጋፊዎችም፣ አመራሮችም አባላትም ያካተተ ችግር የፈጠረ አዋጅ ስለሆነ ይሄ የእስረኞች ጉዳይ በጽረ ሽብር አዋጁ ስር አጀንዳ ሆኖ እንዲቀርብ ይህም በፀረ ሽብር አዋጁ ስር አጀንዳ ሆኖ ሲቀርብ በፀረ ሽብር አዋጁ ምክንያት የታሰሩ የፖለቲካ መሪዎችና አባላት ደጋፊዎች፣ እንዲሁም ጋዜጠኞችና ዜጎች በአጠቃላይ የእስረኞች ጉዳይ ተብሎ በዚህ በፀረ ሽብር ሕግ ስር እንዲካተት የመያድ ማሻሻያ አጀንዳ አቋምም ነው። በአገሪቱ የፖለቲካና የሕሊና እስረኞች እንደሌሉ የገለጸው ኢህአዴግ ግን በተሻሻለው መንገድም ቢሆን ርዕሱን በአጀንዳነት እንደማይቀበል ግልጽ አድርጓል። ይህንን ያስረዱት ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ ከሕግ ውጭ የታሰሩ ካሉ ግን በአዋጆቹ ላይ በሚደረገው ውይይት ወቅት ልናየው እንችላለን ብለዋል። በእኛ በኩል የፖለቲካና የሕሊና እስረኛ አለ ብለን አናምንም። ይሄ ተሰምሮ መያዝ አለበት። በሕግ ውጭ የታሰሩ ዜጎች የፖለቲካ ፓርቲ አባላት ይሁኑ የፖለቲካ ፓርቲ አባላት እያለው ፖለቲካ ፓርቲዎችም ያቅርቧቸው ማያቅርቧቸው ዜጎች ስለሆኑ መብታቸው መከበር ስላለበት የነዛ አዋጆች በምናይበት ጊዜ የነዚ አዋጆች ኤክስቴንሽን ከሆነ ልናይ እንችላለን። አዋጁ ምስ ኢንተርፕሬት ተደርጎ ከሆነ ሁለተኛ፣ እናንተ በነዛ አንቀጾች ለፖለቲካ ምህዳሩ ችግር ያመጣል ብላችሁ እስካመናችሁ ድረስ ልንሰማ ዝግጁ ነን ብለናል። ከእነሱ አፈጻጸሞች ጋር ሊታይ ይችላል። ስለዚህ በዛሬ ጠዋት ሁላችሁም አባሎቻችን ታስረዋል አላችሁ እንጂ ፖለቲካ እስረኞች አሉ አይደለም ያላችሁት። በዚህ ነው የተረዳነው። የህሊና እስረኞች አሉ የሚል ካለም አሁንም የምንቀበለው አይደለም። የፖለቲካና የህሊና እስረኛ የለንም። ህግና ስርዓት ማስከበር ሂደት ውስጥ ከህግ ውጭ የታሰረ ሰው አለ ብላቸው የምታምኑ ከሆነ ማቅረብ ያለበት አካል በሙሉ አይቶት ይጣራል። በህግ ስር የታሰረ ከሆነና ህግ የተላለፈ ከሆነ መጀመሪያ ህጎቹ ላይ ነው የምንዋዩ፣ አፈጻጸሞቹ ቀጥሎ የሚታዩ ነው በሚል ነው የተቀበልነው ስምምነት የተደረሰባቸው አጀንዳዎች ቅደም ተከተል እንደሚወጣላቸውና በቅርቡ ለድርድር እንደሚቀርቡ ዋና የድርድር መሪና የመያድ ምክትል ፕሬዚዳንት አቶ አሰፋ ሀብተወልድ አስታውቀዋል። እናም የቀዳሜው ውይይት የቅድመ ድርድሩ የመጨረሻ ውይይት ሆኗል። ከዚህ በኋላ የሚጠበቀውም የዋናው ድርድር መጀመር ነው። መድረክና ሰማያዊ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ዝግጅታችንን በአዲስ መልኩ ልናቀርብ ነው። ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት የነበረው ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ በዋሽንግተን ሰዓት ዋን ፒኤም ላይ ማለት ነው እንደሚሆን ለአድማጮቻችን ለመንገር ነው። እንግዲህ በቀጥታ በናይል ሳትና በአጭር ሞገድ በ19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርትስ እንደሚገኝ ለመግለጽ ነው። ናይል ሳትም በቀጥታ ይሆናል። በአጭር ሞገድም እንገኛለን። ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ፌስቡክ ላይቭም የሚከታተሉን ላይ አትሌዊያ መሐሪክ ላይ ሊያገኙን ይችላሉ። በቀጥታ በዋሽንግተን ዲሲ አቆጣጠር ዋን ፒኤም ላይ ኢትዮጵያ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ እንድትከታተሉን እንጋብዛለን። ካለፋቸው ዝግጅቶቹ ካለፏቸው ደግሞ ሁለት ጊዜ እንደግመዋለን። ዝግጅቱን ከምሽቱ 12 ሰዓት አዲስ አበባ ላይ ኢትዮጵያ ላይ እስከ 12 ሰዓት ተኩል እንደዚሁም ደግሞ ከምሽቱ አንድ ሰዓት ጀምሮ እስከ አንድ ሰዓት ተኩል ድረስ ያገኙናል። ይህንንም በሳተላይት በቀጥታ በናይል ሳት መከታተል የሚችሉት ነው። በዚህ አጋጣሚ እንግዲህ ፌስቡክ ላይ ባትል ላይም ገብቶ ሰብስክራይብ ቢያደርጉ ለእነሱ ኖቲፊኬሽኑ ይሰጣል። ሰብስክራይብ አድርጉ። አት ቪኦኤ አማሪክ ላይ ጋቢና ቪኦኤ በቀጥታ የምትከታተሉት ዝግጅት ይሆናል። እንድትከታተሉ እንጋብዛለን። አስታውሱ ከምሽቱ ሁለት ሰዓት ላይ። እናመሰግናለን እስክንድር ላደረሰን ዘገባ። ጽዮን፣ በዚህ ድርድር የማይካፈሉ የተቃዋሚ ፓርቲዎች አሉ። መድረክ የተለያዩ የፖለቲካ ፓርቲዎች ጥምረት ነው እና ሰማያዊ ፓርቲ ገዥው ፓርቲ አባላቶቻችንን አስሮ እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ሲሉ በድርድሩ እንደማይሳተፉ የገለጹበት ነው። በአጀንዳዎቹ ዙሪያ አነጋግረሻቸዋል? የሁለቱም ፓርቲ ወኪሎች አነጋግሬያቸው አለሁኝ። አዎ፣ የመድረክ ፓርቲ የሆነውን የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋን ነው ማምሻውን ያነጋገርኳቸው። እንግዲህ ያነሳ ሁላቸው ጥያቄ ኢህአዴግና ገዢው ፓርቲ ኢህአዴግና ለድርድር የቀረቡት አስራ ስድስት ፓርቲዎች በአጀንዳ ላይ ተስማምተዋል። እነዚህ አጀንዳዎች እናንተ ብትሳተፉ ኖሮ ከእነዚህ አጀንዳ የተለየ ምን የምታመጡት ነገር አለ ወይ የሚል ነበር የመጀመሪያው ጥያቄ። አቶ ሙላቱ ገመቹ ለዛ ምላሽ በሚሰጡበትና ና በሚያብራሩበት እንጀምር። እኛ እድሉ ብሰጠንና ብንሳተፍ ኖሮ እዚህ የበለጠ ሀገራዊ የሆኑ ጉዳዮች ለወደፊት ዘለቄታ ያለው አስተማማኝ የሆነ ሰላም እንዲሰፍን ሁሉም ተቃዋሚዎች ስለዚህች አገር ጉዳይ አብረን ተወያይተን እንድንቋጨው እና ለወደፊት አገሪቷ ያላት ዜጎች በሙሉ በነፃነት አብሮ በፍቅር በወዳጅነት የሚኖሩበትን አገር ለመፍጠር ነው። ለወደፊቱ በዚህች አገር ላይ ኢኮኖሚም ያድጋል፣ ልማትም ይፋጠናል ብለን የምናስበው እኛ በመጀመሪያ ደረጃ የአገሪቷ ሕዝቦች ራሳቸውን በራሳቸው የሚያስተዳድሩበት ሰላም የሚፈጥሩበት እኩል የሆነች ሀገር እንድትመሰረት ለማድረግ ነው። እኛ የፈለግ ነው። ይሄ ሳይሳካ በመቅረቱ ብንሄድም ስህተት ነው ብለን ወደ ኋላ የቀረነው በዚህ ነው። እና ለብቻ ጉዳያችንን እንዲታይልን ብለን ነው እኛም የተው ነው እንጂ ሰላም ላለመፈለግ ወይም ለመቃወም ብለን አይደለም። ቁንጽል ስለሆነ ቁንጽል ደግሞ ዋጋ የለውም። ታጥቦ ጭቃ ሊሆን ይችላል፣ ነገ ሊፈርስ ይችላል። ስለዚህ ዘለቄታ የለውም ብለን ነው። እሺ፣ አቶ ሙላቱ አመሰግናለሁ። አቶ ይሸዋስ በሰማያዊ ፓርቲ በኩልስ ለምሳሌ በኢትዮጵያ ፖለቲካ ውስጥ ከሚደረጉት ክርክሮች መንግስቱም ከሚወቀስባቸው ነገሮች አንዱ በቅርብ ጊዜ የፖለቲካ ሁኔታ እየታዩ የሚወጡ አዋጆችና ህጎች እንደሆኑ ይነገራል። ለዚህም የምርጫ ህጉን ማንሳት ይቻላል፣ የጸረ ሽብር አዋጁን ማንሳት ይቻላል፣ የፕሬስ አዋጁን ማንሳት ይቻላል። ሌሎችም በርካታ አዋጆች ይወጣሉና ገዥው ፓርቲ ኢህአዲግ እና ለድርድር የቀረቡት አስራ ስድስት ፓርቲዎች በነዚህ አጀንዳዎች ላይ ለመወያየት መስማማታቸው ተነግሯል። በሰማያዊ ፓርቲ በኩል ከነ በነዚህ አጀንዳዎች የተለየ አጀንዳዎች ነበሯችሁ ወይ? በነዚህ አጀንዳዎች ላይ ለውይይት ከተስማማ ኢህአዴግ ክርክሩ ላይ ብትሳተፉ ኖሮ ለውጣና መጣም ነበር ብላችሁ ታስባላችሁ ወይ? አመሰግናለሁ። መጀመሪያ አጀንዳ እንዲኖር መጀመሪያ ድርድር መኖር አለበት እና በእኛ እምነት አሁን ድርድር አይደለም እየተደረገ ያለው ነገር ግን እንደው መጨረሻ ላይ ካነሳሻቸው ነጥቦች ግን እነሳ የመጀመሪያው የኢህአዴግ ሰልፈ ጥያቄዎችን ማሳነስ ነው፣ ወደታች ለምሳሌ የአዋጅ ማሻሻያ፣ ሚኒስትሮችን መቀየር፣ እንደዚህ አይነት ማድረግ ነው እና ትልቁ ጥያቄ እኮ የነበረው በመጀመሪያ መንግስትን አልመረጥንህም ከሁለት ሺህ ሰባት ሀንድረድ ፐርሰንት አሸነፍኩበት ከሚለው ምርጫ በኋላ አልመረጥኩህም እና ተወካይ አይደለህም የሚል ይዘት የነበረው ነው በአማራም በኦሮሚያም በደቡብም የተነሳው ጥያቄ። ስለዚህ ስርዓትን አጠቃላይ የመቀየር ህዝብ የመንግስት ስልጣን ምንጭ የሚሆንበት ስርዓት የመቀየር እንጂ የተወሰኑ አዋጆችን የተወሰኑ ሚኒስትሮችን የመቀየር አይደለም እና እንደዚህ አይነት አቶ ሙላት እንዳሉት ቁንጽል የሆኑ ጥያቄዎችን የሚያስመልስ ውይይት አልነበረ የሚሆነው። እኛ ብንኖር ምንድን ነበረ? እስቲ አጀንዳችሁ ምን ይሆን ነበረ? እንግዲህ እንደ ሰማያዊ ሶስት ዘርፍ ነበራቸው አጀንዳዎቹ። የመጀመሪያው የአዋጆች ማሻሻያ፣ ሁለተኛው የተቋማት ሪፎርም እና ሶስተኛው ደግሞ የህገ መንግስት ማሻሻያ የሚሉ ነበሩ። የእያንዳንዳቸው ዲቴል የነበራቸው በአጠቃላይ ስርአቱም፣ ለህዝብ ታዛዥ የሚያደርጉ ምናልባትም ህዝቡ ትክክለኛ ስልጣን ባለቤት የሚሆንበት የራሱን ስርአት የሚመርጥበት ለኢህአዲግም ለስልጣኑ አስጊ የሚሆንበት አሰራር ነው የነበረው። አቶ ሙላቱ፣ ወደ እርሶ ልምጣና እንግዲህ እናንተ በፓርቲም እንደ መድረክም ስትገልጹት የነበረው የፖለቲካ እስረኞች አሉ የሚል ነበር። ቅዳሜ ዕለት በተደረገው የቅድመ ድርድር ላይ አቶ ሽፈራው ሽጉጤ የህሊናም የፖለቲካም እስረኛም የለም እና እስረኛም ካለ በህግ ስር ያለ ምናልባት በጸረ ሽብር አዋጁን በምናይበት ጊዜ እንወያያለን የሚል ምላሽ ሰጥተዋል። እና በእናንተ በኩል ይሄ ነገር ይነሳ ነበር። እዚህ ላይ ምን አስተያየት አላችሁ? በእውነቱ በአንድ አገር ውስጥ እንግዲህ ደረጃዎች አሉ። የአንድ መንግሥት አወቃቀር በአንድ ሀገር በህግ የተደነገገ ስልጣን ክፍፍል በአንድ ፓርቲ ስር በሚሆንበት ጊዜ የህግ አውጪው አካል የህዝብ ተወካዮች ምክር ቤት ህግ ያወጣል። የህዝብ ተወካዮች ይሄ በህግ፣ በምርጫ በህዝብ ይሁንታ ህዝብ የሚፈልገው መንግስት እዛ ቦታ ይይዛል ማለት ነው። በስራ አስፈጻሚውም እንደዚሁም ከሌላም ሚኒስቴሮችም ምክር ቤቶቹም በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉም ፖሊሱም አስተዳደሩ ሁሉ ከአንድ አካባቢ ከሆነ፣ መስካሪም ፈራጅም አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በፀረ ሽብር አዋጅ ተብሎ አስታኮ እስር ቤት የገቡና የሚማቅቁ ወገኖች ናቸው። ይህ ምን ማለት ነው? በየቦታው ያሉት መንግስትን ሲቃወሙ የታሰሩ ናቸው። ለመብታቸው ሲሉ በየቦታው ለህዝብ መብት ሲባል ከመንግስት ጋር ቅራኔ ውስጥ የገቡ እንጂ ተራ ሌቦች አይደሉም። ሰው ዘርፎ አይደለም፣ ወይም በቅሚያ የተያዙ አይደሉም። እነዚህ የታሰሩት መንግስት ራሱ ህልውናው ያውቃል። ጽዮንንና እንግዶቿን እናመሰግናለን እስቲ አስተያየቶቻችሁንም እናንተ ላኩልን ተከታዩ ዘገባ ወደ ሳውዲ አረቢያ ይሆናል የሚወስደን የሳውዲ አረቢያ መንግስት የዘጠና ቀናት የጊዜ ገደብ እስኪጠናቀቅ ድረስ ፈቃድ የሌላቸው አንድ መቶ አምስት ሺህ ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43 ሺህ በላይ የሚሆኑት ደግሞ ወደ ሀገራቸው ገብተዋል። የጉዞ ሰነድ ወስደው ትኬት ቆርጠው በአውሮፕላን በረራ እጥረት ምክንያት ወደ ሀገር ለመሳፈር የተቸገሩ ከ60 ሺህ በላይ ዜጎች ናቸው። አብዛኞቹ ተመላሾች የኢትዮጵያ አየር መንገድ ትኬት በኢትዮጵያ አየር መንገድ ትኬት የቆረጡና የኢትዮጵያ አየር መንገድ ከሚነሳባቸው ጅዳና ሪያድ ኤርፖርቶች ውስጥ ከነገ ዛሬ እንሳፈራለን በማለት እዛው እያደሩ እየዋሉ ይገኛሉ። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሀና አጥናፉ የችግሩን መንስኤ ያብራራሉ በዛሬ ጋቢና ዝግጅት። በተጨማሪም የኢትዮጵያ መንግስት ባቋቋማቸው ዘጠኝ የምዝገባ ጣቢያዎች መካከል አብሃ የተባለው ጣቢያ የሚገኙ ተመላሾችም ዛሬ ለችግራቸው መፍትሄ እንዳላገኙና ሜዳ ላይ ከነሻንጣቸው ወድቀው እንደሚገኙ ለቪኦኤ ገልጸዋል። የሳውዲ የአውሮፕላን ትኬት የቆረጡና ጉዞ ለመጀመር ሻንጣቸውን ከጫኑ በኋላ በረራ የለም ተብለው ወደ ቤታቸው የተመለሱ ኢትዮጵያውያንም አነጋግረናል። ዝርዝሩ የመስታወት አድራጋው ነው። ከቀነ ገደቡ መጠናቀቅ ጋር ተያይዞ በርካታ ተመላሾች በመጨረሻው ሳምንት የጉዞ ሰነዳቸውንና የጉዞ ትኬታቸውን በእጃቸው ቢይዙም ወደ ኢትዮጵያ ለመሳፈር ግን ተቸግረዋል። የኢትዮጵያ አየር መንገድ ትኬት የቆረጡ በርካታ ተመላሾች በረራ ባሉባቸው በጅዳና ሪያድ የአውሮፕላን ጣቢያዎች ለቀናት እያደሩና እየዋሉ ይገኛሉ። የዚህ ችግር ዋነኛ መንስኤ ከኢድ በዓል ጋር ተያይዞ በሳውዲ የአውሮፕላን ትራፊክ መጣበብ ጋር እንደሆነ የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፉ ያብራራል። አዳዲሶችና ትልቅ ብዙ መንገደኛ ይዙልናል ብለን የምናስባቸውን መድበን እየሰራን ያለ ነው። ያ ምንድንነው እንግዲህ አሁን ነት ሸፍር ሰበን ሶስት መቶ ዘጠና ሶስት መንገደኛ ወደ አራት መቶ መንገደኛ ይይዛሉ። ስለዚህ በቀን ሶስት ጊዜ እስከ ሶስት ጊዜ ድረስ ይሄ አይሮፕላን ቢመላለስ ተጨማሪው ማን ነው መደበኛው በረራው ጋር ከእሱ ጋር ተደምሮ ወደ አራት በረራ ይሆንልናል ብለን ነበር እቅዳችን። ስለዚህ አራት መቶ ጊዜ አራት በረራ በምንልበት ጊዜ ወደ ሺ ስድስት መቶ መንገደኛ ከዚህ ዳ ብቻ በቀን እናመጣለን። እስከ ሺ ስድስት መቶ በሚል ነበር እቅድ የምንሰራው። አሁን ግን የአይሮፕላን ጣቢያው ላይ ትንሽ መጣበብ አለ። እሱ ጋር ያ በቅዳችን እንድንሄድ አላረገንም። እንግዲህ አንዱ መጣበብ ትልቁና ሰፊውን ቦታ የሚይዝብን ምንድን ነው የቼኪን ካውንት የምንለው መንገደኞች የሚሳፈሩበት ቅርጽ የሚሰጣቸው ትኬቱ እንደዚህ የሚያስተካክሉበት ቦታ እዛ ላይ ችግር ተሰልፎብናል። ያ በጣም ፍላይቱ እንዲዘገይ ያርጎናል። በዛ ምክንያት እንግዲህ መንገደኞቻችን እየተጉላሉ ነው ያሉት። በበረራ መጣበብ ምክንያት ከተያዘላቸው የጉዞ ሰዓት ለቀናት እየዘገዩ እየዘገዩ የሚገኙት ተመላሾች በፍጥነት እንዲጓዙ አሊያም ጉዟቸውን እስኪጀምሩ የሚያርፉበትን ቦታ ለማዘጋጀት የኢትዮጵያ አየር መንገድ ጥረት በማድረግ ላይ መሆኑንም ቃል አቀባይዋ ገልጸዋል። እውነት ነው። ማረፊያውን እያዘጋጀ ነው። መንገደኞቻችንንም በየቦታ ያሉትን ሁሉ ከዚህ የላክናቸው ተጨማሪ የሰው ኃይሎች አሉን ከኢትዮጵያ አየር መንገድ። እነዚህም መንገደኞች በምንጨምርበት ጊዜ መደበኛ ለቦታ ላይ ሰሩት የነበሩት በቂ እንዳልሆኑ ተመለከትን። ተጨማሪ የሰው ኃይል ልተናል። ግን ዋናው ከዚህም ተጨማሪ ሶሉሽን ለመስጠት የምንፈልገው ምንድን ነው፣ የመንገደኞች ቁጥር በአንዴ ነው የጨመረብን። ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አይሮፕላኖችን መላክ ጀምረን ነበረ። ግን መጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን። ስለዚህ ያቀናቸውን በረራዎች ሁሉ እየሰረዝን የቆየ ነው። በኋላ ግን ቀኑ፣ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ከአለው የኤምባሲ ይሁን የኤርፖርቱ ጋር እየሰራ ነ ያለ ነው። ዋናው ግን ምንድን ነው ሄዶ አይሮፕላኑ የትም ሀገር ላይ ስንሄድ በአርባ አምስት ደቂቃ በአንድ ሰአት ላይ አይሮፕላኑ አርፎ መንገደኛ አውርዶ ይዞ ይመለሳል። አሁን ያንን ለማድረግ እንግዲህ የእኛም ቶፕ ማኔጅመንት ላይ ያሉት ከሳውዲ ካሉት መንግስታትና የአይሮፕላን የኤርፖርት ኃላፊዎቹ በሙሉ ጋር ትልቅ ንግግር ላይ ነው ያሉት። ያሉንም መንገደኞች እንዴት በፍጥነት ማውጣት እንችላለን በሺዎች የሚቆጠሩ ትኬት የቆረጡ ተመላሾችን ወደ ሀገር ለመመለስ የተመደቡት አውሮፕላኖች ከፍተኛ ጥረት በማድረግ ላይ እንደሚገኙም ቃል አቀባይዋ አብራርተዋል። በአብዛኛው ከጄዳ እና ከሪያድ ነው። ደማምም አለን። ጂዛ ጠይቀን ነበረ። ጂዛ ፈቃዱ ስላልተሰጠ እዛ መብረር አልቻለም። እነዚህ ዴይሊ ፍላይቶች አሉ። እንግዲህ ሌሊና ዴይ ማለት ነው። ሪያድ እና ጄዳ ላይ ግን እስከ ሶስት ፍላይት በቀን ለመብረር ነው የምንሞክረው ግን ተሰምቶ በማይታወቀው በአየር መንገድ ሳይት እንግዲህ አንድ አይሮፕላን ላንድ ሄዶ እዛ እስከ ሀያ አራት ሰዓት እስከ ሀያ አምስት ሰዓት እየተገየብን ያለ ወጣ ከተባለ አስር ሰዓት ክሪት ሆነ የሚወጣ ያለው እዛ በአንድ ሰዓት ውስጥ መመለስ ያለበት ምንድን ነው ምክንያቱ? ምክንያቱ እንግዲህ ዋናው የቼኪን ካውንተር መጣበር ነው። ልያ አፋናችን የነበረው ምንድን ነው? ገና አይሮፕላኑ ሳያርፍ በፊት መንገደኛው እንደመጣ ፓስፖርቱን ተቀብለን ትኬት ዲቴልን ተቀብለን መንገደኛውን ሁሉም ፕሮሰሱን ጨርሰን ብናስቀምጠው አይሮፕላኑ እንዳረፈ አስነስተን ማምጣት እንችላለን። አሁን ባለን ሁኔታ ግን አይሮፕላኑ ሲያርፍ ነው የቼክን ካውንተሩ እየተከፈለ። ስለዚህ አይሮፕላኑ ካረፈ በኋላ የሁሉ መንገደኛ ተቀብለን አስተናግደን ለማስወጣት በጣም ጊዜ እየፈጀ ነው የሚያለንም የተፈጠንም የተፈጠረለንም የቼክን ካውንተሩ በጣም አነስተኛ ነው። ኤርፖርቱ በጣም ጥበት አለው። በዛ ምክንያት የምንፈልገውን መንገደኛ በምንፈልገው ሰዓት ላይ ማንሳት አልቻልንም። የሳውዲ አረቢያ የአውሮፕላን ቲኬት ቆርጠው ሊሳፈሩ ሲሉ ከዲዛን ኤርፖርት ግልጽ ባልሆነ ምክንያት ከበረራ የተመለሱ ሁለት እናቶችንም አነጋግረናል። ወቅቱም አልፈዋል፣ ወሩም ወሩም አልፈዋል። ላስ ካሁን በኋላ መሳፈር የለም ተመለስና ቁጭ በሉ አለ። ያን መተመሰብ ቁጭ አለንሸሰውት ምን ላርክ ሆዱ ማለት ነው። ትናንትና ሆዱ አሁን ዛሬም ይሄዳሉ። ብሩም መሳፈር ከላይ የለ ላስ ብሩም መልሱም አሉ ብሩ አይመለስም፣ መሳፈር ነው የለም። ምና ተመልሰን ቁጭ ነው ብለን ያለን ምክንያት አናውቀውም። ዝም ብለው ተመለሱ አለ ማን ያላችሁ እቃችን ተጽዕኖ ነበር ምዛን ጨርሰን እቃችን ተጽዕኖ ነበር። ከዛ ደግሞ ካላት ተመላሽ አለ። ለምን እንደሆነ እኔ እንጃ አላውቅም። ግማሾቹ እንትን አዋጁ ስላለቀ ነው ብያያሉ እዛ እዛ እንደደረሱ እቃው እንትን ተመዝና አልፎ ነበር፣ ተሰቅሎ ነበር። የአውሮፕላን ስድስት ወረቀት የዱባይና የአዲስ አበባ ስድስት ወረቀት ጨርሰን ነበር። በኋላ ደግሞ ኃላፊ የኢትዮጵያ አየር መንገድ ለተፈጠረው እንግልት ይቅርታ እንደሚጠይቅና ተመላሾችን ወደ ሀገር እንዲገቡ ለማድረግ ጥረቱን እንደሚቀጥል የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፎ በመጨረሻ ተናግረዋል። የጋቢና ዝግጅታችን በዚሁ ተጠናቋል። መስታወትን ለዘገባው እናመሰግናለን። በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ አስተያየቶቻችሁን ላኩልን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት።